የኦሮሚያ ክልል በአዲስ አበባ ከተማ ላይ ያለውን ልዩ ጥቅም የሚያስጠብቅ ረቂቅ አዋጅ የሚኒስትሮች ምክር ቤት አጽድቆ ለህዝብ ተወካዮች ምክር ቤት መርቶታል። ዛሬ ሰኔ 22 2009 የተሰበሰበው ምክር ቤቱ ረቂቁን ለሕግና አስተዳደር ጉዳዮችና ለከተማ ጉዳዮች ቋሚ ኮሚቴ መርቶታል። ምክር ቤቱ ለረፍት ሊዘጋ አንድ ሳምንት ብቻ የቀረው በመሆኑ ውይይት ሳይደረግበት በቀሪው ጊዜ እንዲጸድቅ እንደማይደረግ አፈጉባኤ አቶ አባዱላ ገመዳ ለአባላቱ ተናግረዋል። शिवकृमा बर के कवाजूलाथ सब वच्चना है तय का अत कत्सा አጠናቅራለች። ከ25 ዓመታት በፊት በወጣው የኢትዮጵያ ሕገ መንግሥት በአንቀጽ 49 ንዑስ ቁጥር አምስት የወጣው የኦሮሚያ ክልል በአዲስ አበባ ከተማ ላይ ያለውን ልዩ ጥቅም ለሚዘረዝረው አንቀጽ ከትላንት በስቲያ የሚኒስትሮች ምክር ቤት ረቂቅ አዋጅ አጽድቆ ለሕዝብ ተወካዮች ምክር ቤት መርቶታል። የሕዝብ ተወካዮች ምክር ቤት የሕግና ፍትህ አስተዳደር ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ጴጥሮስ ወልደ ሰንበት ረቂቅ አዋጁ ለፓርላማ መቅረቡንና ለሁለቱ ኮሚቴዎች በጋራ እንዲሰሩ መመራቱ ተናግረዋል ፓርላማውም በስፋት አንስተው አንዳንድ ጉዳዮች ትኩረት አግኝተው በውይይቱ ጊዜ ወይም ደግሞ በህዝብ ውይይቱ ጊዜ ሊነሱ የሚችሉና ቋሚ ኮሚቴውም ሊያጠራ የሚገባቸው ናቸው ያላቸውን ኮንሰርኖቹን አንስተዋል። ያው ቤቱ ጠቃላይ በሂደቱ ላይ የሚወሰደውን መከተል ያለብንን ነገር የሚያሳዩ አስተያየቶች ከፓርላማው ከቀረቡ በኋላ ለቋሚ ኮሚቴ ተመርቷል እንግዲህ ምንድን ናቸው የተነሱት ሀሳቦች እዚህ ረቂቅ አዋጅ ላይ እንግዲህ በረቂቅ አዋጁ ላይ የተነሱት መጀመሪያ በህገ መንግስቱ በዚህ አንቀጽ አርባ ዘጠኝ ንዑስ ቁጥር አምስት ላይ የተቀመጠ መብት አለ በተለይ ኦሮሚያ ክልል የአገልግሎት አቅርቦትን ወይም ደግሞ የተፈጥሮ ሀብት አጠቃቀምን እነሱን የመሳሰሉ ጉዳዮችን በተመለከተ እናም ደግሞ አዲስ አበባ በኦሮሚያ መካከል የሚገኝ ከመሆኑ አንጻር ሁለቱንም ክልሎች አዲስ አበባንና ኦሮሚያን የሚመለከቱ አንዳንድ ሀሳቦች ይነሳሉ ተብሎ ስለሚታሰብ መጀመሪያውኑ በህገ መንግስቱ ሁለቱን የሚያስተሳስሩ አስተዳደራዊ ጉዳዮችን በሚመለከት ያለው ልዩ ጥቅም እንደሚጠበቅ ነው ህገ መንግስቱ ያለው፣ እና እዛው ላይ ነው በዝርዝሩ በህግ ይወሰናል ስለሚል፣ ያንን ለመዘርዘር ነው ዋናው አዋጁ አስፈላጊነት። ህገ መንግስቱ ከተረቀቀ ሀያ አምስት አመት ሆኖታል። የኦሮሚያ ልዩ ጥቅም የሚለው እዛ ላይ ከሰፈረ እና አሁን ለምንድን ነው ያስፈለገው? በምን ምክንያት አሁን ሊመጣ ቻለ? አሁን እንግዲህ የተለየ ምክንያት ያለ አይመስለኝም። አሁን ሁሉም በህገ መንግስት ውስጥ ዝርዝር በህግ ይወሰናል ተብሎ የተቀመጡ ነገሮች በሙሉ እስካሁን ሁሉም ህግ ወጥቶላቸው አላለቁም እንደዚህ በሂደት እየታየ እንደ አስፈላጊነቱ ጊዜ እየተወሰደ የወጡ ነው ያሉትና በእርግጥ በዚህም ጉዳይ ላይ ረዥም ጊዜ ነው። ግን ደግሞ ይህን ያክል አደናቃፊ ሁኔታዎችም እስካሁን ድረስ በሕገ መንግስቱ ያሉትን ጥቅሞች እንዳይከበሩ የሚያደርጉ ልዩ ሁኔታዎች አልነበሩም። ግን አሁን የበለጠ አስፈለገው። አንዳንዶቹ በአዲስ አበባ ከተማ የሚሆንበት በሌሎች በኦሮሚያም በኩል ያሉት አሁን ለምሳሌ አዲስ አበባ እየሰፋ ሲሄድ የሚፈጠሩ ከተለያዩ ከማህበራዊ ጉዳዮችም ጋር ተያይዘው በአገልግሎት አሰጣጥም የሚፈጠሩ ነገሮች እንደዚሁ ባለው አሰራር ነው እንጂ በህግ በሚያስገድድ ሁኔታ አይደለም እስካሁን ሲፈጸሙ የነበሩት እና አንዳንዶቹ ነገሮች አስገዳጅ ህግ ኖሮ በዛውም የህዝቡም ጥቅም የተከበረ የሚሄድበት ሁኔታ ማመቻቸት አሁን በማስፈለጉም ጭምር ነው የተደረገው በኢትዮጵያ፣ በኦሮሚያ ክልል ባለፈው ዓመት ተቃውሞ ከቀሰቀሱት ምክንያቶች አንዱ የአዲስ አበባ ማስተር ፕላን እና ከዚሁ ጋር ተያይዞ የኦሮሚያ ክልል በአዲስ አበባ ላይ ያለውን ልዩ ጥቅም የሚያነሳ ጭምር ነበር። በአዲስ አበባ ጠበቃና የህግ ባለሙያ የሆኑት አቶ በትሩ ዲባባ የህግ ትምህርታቸውን በመቀሌ ዩኒቨርሲቲ በሚከታተሉበት ወቅት የኦሮሚያ ክልል በአዲስ አበባ ላይ ያሉትን ህገ መንግስታዊ ጥቅም፣ አሁን ያለበትን ደረጃና ወደፊት በሚል ጥናት ሰርተዋል። ረቂቅ አዋጁን በተመለከተ አነጋገሪያቸው ነበር። ዋና መሰረት መሆን የሚችለው ህገ መንግስቱ የፌዴራል ህገ መንግስት አንቀጽ አርባ ዘጠኝ ንዑስ አምስት ላይ ያለው ድንጋጌ ነው። በህገ መንግስቱም እንደተመለከተው የኦሮሚያ ልዩ ጥቅም ብሎ አዲስ አበባ ያለውን በግልጽ ይዘረዝራል። እነዚህም የተፈጥሮ ሀብት አጠቃቀምም የሚል ነው። ከዚሁ ብንጀምር የተፈጥሮ ሀብት ማለት ከመሬት ጀምሮ የተፈጥሮ የሚባለውን በአዲስ አበባ ውስጥ የሚገኘውን ያካትታል ማለት ነው። ሁለተኛው የህዝብ አገልግሎትን በተመለከተ ይህም ሁለተኛ ልዩ ጥቅም ተብሎ በህገ መንግስቱ በግልጽ የተጠቀሰ ነው። የህዝብ አገልግሎት የሚባሉት እንግዲህ ትምህርት ቤት ሊሆን ይችላል፣ ጤና ተቋማት ሊሆን ይችላል። እንዲሁ ብዙ ሊዘረዘር ይችላል። በዚህ ሶስተኛ የጋራ አስተዳደር የሚል አለ፣ ጆይንት አድሚኒስትሬሽን በዚህ ላይም ትኩረት ሊሰጠው የሚገባ አስተዳደር የሚለው ቃል ራሱ ዲፋይን መደረግ አለበት። አስተዳደር ማለት ሶስት የመንግስት ስልጣንን ያካተተ መሆኑ፣ ዳኝነት ስልጣን፣ ህግ የማውጣት ስልጣን፣ ህግን የማስፈጸም ስልጣን በእነዚህ በሶስቱም በጋራ በሌላ እኳን እስካልተለየ ድረስ በጋራ ማለት እኩል እኩል ማለት ነው። አምሳ አምሳ ማለት ነው። ይህም በዚሁ ስር በህገ መንግስቱ በግልጽ ተቀምጠዋል። አራተኛ እና የመጨረሻ ምናልባት ልዩ ማብራሪያ የሚፈልገው ልዩ ትርጉም ሊፈልግ የሚችል ሌሎችም ተመሳሳይ ጥቅም የሚል አለ በግልጽ ከተጠቀሱት ጋር ተመሳሳይነት ያላቸው ማለት ሊሆን ይችላል፣ ወይም ደግሞ በሰፊ ሊተረጎም ይችላል እና እኔ በሪሰርቼ ላይ የጠቀስኩት ግብርን መሰብሰብና ማስተዳደርን ጨምራ የሚልም ሀሳብ ጠቅሻለሁ። እና እነዚህ ናቸው በህገ መንግስቱ የተጠቀሱት የኦሮሚያ ልዩ ጥቅም በአዲስ አበባ ያለው ተብሎ። ስለዚህ እነዚህ ጥቅሞች በዚህ አዋጅ ላይ አልተካተቱ አልተካተቱ ማለት ይቻላል ኦልሞስት በመደበኛነት በፌዴራል ስርአት ውስጥ አንድ ክልል ኖሮ የሚችለው መብት ነው እንጂ እንደ ልዩ ጥቅም ከህገ መንግስቱ አንጻር ለምሳሌ የጋራ መስተዳደር የተባለው ምንም የተባለው ነገር የለም። ስለዚህ ይሄ አዋጅ ምንድን ነው ማለት ይቻላል። ታዲያ ለምሳሌ የቋንቋ ተቀምጠዋል። ምናልባት አዋጁን ከሁለት አንጻር ላዮች ላሉ እኔ አንድ የህገ መንግስት ድንጋጌ በዛው በአርባ ዘጠኝ አምስት ላይ ከዘረዘረ በኋላ ዝርዝሩ በህግ ይወሰናል የሚል ተጨማሪ ድንጋጌ አለው እና ለሀያ ስድስት ወይም ከዚህ በላይ አመት ይኸው ሳይወጣ ቆይተዋል እና ምናልባት ያው ረቂቅ አዋጅ እንዲሁ ጊዜን ለማራዘም የተወሰደ እርምጃ ሊሆን ይችላል። እንዲሁ በቅንነት ካየ ነው። ደግሞ ህገ መንግስትን ማንበብ ያልቻሉ እና ህገ መንግስትን ያላነበቡ ሰዎች ረቂቁን ያወጡ ሊሆን ይችላል። ከዚህ አንጻር ከሁለቱ በቡ ሌሎች የህግ ባለሙያዎችም አነጋግረን ነበር። ረቂቅ አዋጁ በህገ መንግስቱ ላይ የተጠቀሰውን መብት እንኳን የሚያሟላ አይደለም ሲሉ ተችተውታል። አቶ ጴጥሮስ ወልደሰንበት ይህ ረቂቅ አዋጅ ምክር ቤቱ ለረፍት ሰኔ ሰላሳ ስለሚዘጋ ውይይት ሳይደረግበት አይጸድቅም፣ ይህም በህዝብ ተወካዮች ምክር ቤት ተገልጿል ብለዋል። አድማጮች፣ እኛም ይህንን በተመለከተ ሰፋ ያለ ውይይት አዘጋጅተን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።